የትግራይ ክልል የሚገቡ ተጓዦች ለ14 ቀናት በለይቶ ማቆያ እንዲቆዩ የክልሉ ምክር ቤት ውሳኔ አስተላለፈ። ምክር ቤቱ በትናንትናው ዕለት ባካሄደው አስቸኳይ ጉባኤ በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል ለሁለት ሳምንታት የወጣው የአስቸኳይ ጊዜ አዋጅ ለቀጣይ ስምንት ወራት እንዲቆይም ተወስኗል። ሙልጌታ ጽሑሀ ዝርዝር አለው። የትግራይ ክልል ምክር ቤት በትናንትናው ዕለት በቪዲዮ ኮንፈረንስ ባካሄደው አምስተኛ ዘመን ስድስተኛ አስቸኳይ ጉባኤ ውሳኔ አስተላልፈዋል። ከውጭ ሀገራት ይሁን ከሌሎች የኢትዮጵያ አካባቢዎች ወደ ክልሉ የሚመጡ ተጓዦች በገቡበት አካባቢ መንግስት ባዘጋጀው ማቆያ ማዕከል ለ14 ቀናት ተለይተው እንዲቆዩ በጉባኤው ተወስነዋል። በጉባኤው ማብራሪያ የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከማንኛውም አካባቢ ወደ ክልሉ የሚገቡ ሰዎች ከራሳቸው ወጪ ተለይተው ሓደጋ ካብ ደገ እዩ ዝመፅእ ብዛዕበየ ዝብል ግን ትክክል እዩ ስለዚ ተናዋዝኒ ቀዳዳት ንድሕር ዘ ዓብስና እየን አደጋው በዋናነት ከውጭ ነው እን ድካም ብቻ ነው የሚሆነው። ወረርሽኙም የሚገባበት እድል ይከፍታል። በአውሮፕላን ይሁን፣ በመኪና በእግር፣ እንዲሁም የጭነት መኪና ቁጥጥር ያስፈልጋል፣ ያላችሁ ትክክል ነው። በኮማንድ ፖስትም አይተነዋል። የሚመጣ ማንኛውም ሰው በለይቶ ማቆያ ነው ካአሁን በኋላ የሚገባው። ተመዝግበህ ተመርምረህ ሂድ፣ በምታርፍበት ቦታም ሪፖርት አድርግ ነው የነበረው ካአሁን በፊት። አሁን እንደዛ መሄድ አንችልም፣ ጠበቅ ማለት አለበት። ከማንኛውም ቦታ የመጣ ከሰው ጋር መገናኘት የለበትም። በለይቶ ማቆያ ለ አስራ አራት ቀናት መቆየት አለበት። ወጪውም ራሱን የሚሸፍ ነው ነው ያሉት። ውሳኔው በማህበራዊ ይሁን ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ እንዳለው እናውቃለን ነገር ግን የህዝብ ደህንነት መጠበቅ ስላለብን ነው ውሳኔው የተላለፈው ብለዋል ዶክተር ደብረ ጽዮን ከተለያዩ አካባቢዎች ወደ ትግራይ የሚገቡ ተጓዦች ለ14 ቀናት ተለይተው እንዲቆዩ የማድረግ ሂደት ከቀጣይ እሁድ ይጀመራል ተብሏል በትግራይ ውስጥ ከአንድ አካባቢ ወደ አንድ አካባቢ የሚደረግ እንቅስቃሴ መከልከሉን ተከትሎ አርሶ አደሮች ምርቶቻቸውን ወደ ከተሞች ለማቅረብ በተደራጀ መንገድ ወደ ገበያ ይቀርባል ብለዋል ዶክተር ደብረ ጽዮን። ይህ ወረርሽኝ ለመከላከል በሚደረግ እንቅስቃሴ የግል ጥቅማቸው በማስቀደም በአቋራጭ ለመበልጸግ የሚፈልጉ ነጋዴዎች ጠላቶች ናቸው ያሉት ዶክተር ደብረ ጽዮን በክፉ ጊዜ ህዝብ የካዱ ብለን ስማቸው ለህዝብ ይፋ እናደርጋለን ብለዋል። ይህ የሚፈጽሙ ሰዎች ከስራቸው እንዲቆጠቡም አሳስበዋል። በትግራይ ክልል የጸደቀው የአስቸኳይ ጊዜ አዋጅ በፌዴራል መንግስት ከወጣው አዋጅ ጋር አይጋጭም ወይ ተብለው ለተነሳው ጥያቄ የክልሉ ፍትህ ቢሮ ኃላፊ አቶ አማንኤል አሰፋ በህገ መንግስት መሰረት የክልልና የፌዴራል ስልጣን በግልጽ ስለተቀመጠ አይጋጭም ብለዋል። ምግጫው ወይ ሕገ መንግስታዊ ስልጣና እዩ አብ ክልልና ዘሎ ሓደጋ መንግስት ኣለዎ ዝክልል እዚ ተወከልቲ ኣለዎ ብዛዕሊ ደረጃ ክወስን ይኽእል እዩ ግን ተስማሚያ ካምካ ድውን ስለዝካለ የሚጋጭ ነገር የለውም። ህገ መንግስታዊ ስልጣናችን ነው። ይህንን ክልል መንግስት አለው፣ ህዝብም ወኪሎች አሉት። በከፍተኛ ደረጃም መወሰን ይችላል። ግን ተስማምተህ መሄድ ይቻላል። በሚወጣው የፌዴራል ህግ ሽፋን በተሰጣቸው በሱ መሄድ ይቻላል። ሽፋን ባልተሰጣቸው ጉዳይ ደግሞ በክልሉ በሚወጣው ህግ አስማምተን መሄድ ይቻላል። ሆኖም የፌዴራሉ አዋጅ ግልጽ አይደለም። ለኮሮና መከላከል ብቻ የወጣም አይመስልም። በቀጣይ ሂደት የምናየው ነው የሚሆነው። ስለዚህ የትኛው አዋጅ ነው የምናስከብረው የሚል የሚጋጫ አይደለም። በህገ መንግስቱ የክልልና የፌዴራል መንግስት ስልጣኖች ተለይተው ተቀምጠዋል። የፌዴራል መንግስት የክልል መንግስት ስልጣን እንዲያከብር ክልሎችም የፌዴራል መንግስት ስልጣን እንዲያከብሩ ግዴታቸው አስቀምጠዋል። የአንድ ክልል ከፍተኛ የመወሰን ጉዳይ የክልሉ መሆኑም ተቀምጠዋል። ስለዚህ ለህዝባችን መልካም ጤንነት ብለን የምናወጣው አስቸኳይ ጊዜ አዋጅ ህገ መንግስታዊ ስልጣን ያለው ችግር ሊያደርስበት የሚችል አካል የለም ነው ያሉት። በትናንትና ዕለት በተካሄደው አስቸኳይ ጉባኤም የአዋጁ ህጋዊ አፈጻጸም የሚከታተሉ የመርማሪ ቦርድ አባላትም ተሰይመዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም